ጋቢና ቪኦኤ የባለብዙ የባለ ብዙ ቀለም ሀሳቦች መናሪያ ረጅም የአብሮነት ጎዳና። ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምናመሻችሁ አድማጮቻችን፣ እንኳን ለትንሣኤ በዓል በሰላም አደረሳችሁ። ዛሬ በዋዜማው በመላ ኢትዮጵያ ከሚገኙ ባልደረቦቻችን መካከል ወደ ተወሰኑት እንደውላለን፣ የበዓሉን ድባብ እንዲያስቃኙን፣ እነሱም በግላቸው በምን ሁኔታ እያከበሩት እንደሆነ እንጠይቃለን። በአጠቃላይ ዛሬ ምሽት የአሜሪካ ድምፅ ዘጋቢዎች የበዓል ወጎች ይሰሙበታል። አብራችሁን ስለምታመሹ እናመሰግናለን። ሀብታሙ ስዩም አብሬያችሁ አመሻለሁ። አስቀድመን ወደ ሰሜን ኢትዮጵያ እናቅና፣ ለሙልጌታ አጽባ እንደውልና እንኳን አደረሰህ እንበለው mm <laughs> ሙሉጌታ እንዴት አመሸህ? እንኳን አደረሰህ። እንኳን አብሮ አደረሰን። ደህና ነኝ እግዚአብሔር ይመስገን። የመቀሌና አካባቢዋ የበዓል ድባብ እንዴት ነው? እስቲ ከሱን ጀምር። መጀመሪያ የትንሳኤ በዓል የ2012 ከሌላው ጊዜ በተለየ መልኩ የኮሮና ቫይረስ በዓለም አቀፍ ደረጃ በተስፋፋበት ጊዜ ነው እየተከበረ ያለው። በትግራይ ክልልም በስጋት በትግራይ ክልል አልታየም ቫይረሱ ግን እስካሁን አልተረጋገጠም። ግን ስጋትም ባለበት ነው እየተከበረ ያለው። የገበያ ሁኔታውን ከሱ ጋር በተያያዘ ትንሽ የተወደደ ነገር እንዳለ ነው ያየሁት። በተለይ በከብቶች እንዲሁም በዶሮዎች ከባለፈው ከልደት በዓል በተለየ መልኩ ትንሽ የተወደደ እንደሆነ ነው እኔ የተመለከትኩት፣ ሰዎችም ሳነጋግር ያገኘሁት መረጃ እሱን ነው። በጣም የተወደደ ነው። ምክንያቱም ከከተማ ወደ ከተማ ዝውውር ተከልክለዋል ለ ለበዓሉ ተብሎ እንደዚህ መሰረታዊ ሸቀጦች ቢፈቀድም ሰዎች ስጋቶች ስላለባቸው የመዘዋወር ሂደቱ በጣም ስለቀነሰ ገበያው ትንሽ የተወደደ ይመስላል። ከሌሎች ክልሎችም ወደዚህ ወደ ትግራይ ክልል የመምጣት ሂደቱ ኳራንቲን መግባት ግድ ስላለ እሱም ስጋት ይመስለኛል። ወደዚህም መሰረታዊ ሸቀጦች የመምጣት ሂደቱ በጣም ቀንሷል እና በዓሉ ትንሽ ሸቀጦች በተወደዱበት በተለይ ደግሞ ለእርድ የሚሆኑ ከብቶች እና እንዲሁም በግቦች ድሮች በተወደደ መልኩ ነው እየተከበረ ያለው። ድባቡ ደስ ይላል። የስቅለት በዓልም ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በተለይ በስግዳን የሚከበርበት በዓል ነው። በዚህ በዓል ብዙ ሰው የሚሳተፍበት ነው። ቤተክርስቲያን በብዛት ሰው የሚሳተፍበት በስግዳን የሚያሳልፍበት በዓል ነው። እዚህ ላይ ከኮሮና ቫይረስ ጋር በተያያዘ ትንሽ እንኳን ሰው የማህበራዊ ርቀት የሚባለውን እየተገበረ እንዳልሆነ የሚያሳይ በተለይ በማህበራዊ ሚዲያዎች እየተበተኑ ያሉ ፎቶዎች ስናያቸው በዚህ መልኩ መስተካከል ሲገባቸው ግን ሳይስተካከሉ ያለፉ እንዳሉ ነው እኔም የታዘብኩት ሰዎችም እያነሱት ያሉት ስለዚህ ባጠቃላይ ያው የበሽታው ስጋት ያለበት የበዓል ድባብ እንዳለ ነው የተረዳሁት ብዙ ጊዜ ጋዜጠኛ በዓል ልዩ ቀን የሚባል ነገር የለውም ዜናና ወሬው ወዳለበት ያመራል አንተ ቤተሰብም የመሰረትክ እንደሆንክ ስለማውቅ እንዴት ነው የምታቻችለው እስቲ ለአድማጮች በጥቂቱ ንገረን ያው እንደ ማንኛውም ጋዜጠኛ በዓሉን የማከብረው ከቤተሰብ ጋርና በተጨማሪም ስራውን እኩል በማስኬድ ነው። እንደ በዚህ ሶስት አራት አመታት ነው ቤተሰብ የመሰረት በዚህ ሶስት አመታት በግ ትገዛለህ። በገዝተህም የበግ ውሎውም ቅድም እንዳወራሁት ስንት ይመስላል ዋጋውን ለአድማጭ የሚከታተል ማህበረሰብ ማድረስ አለብህ። ለራስም ለዘገባውም፣ ለራስም የሚሆን የገበያ ቅኝት ለማድረግ የሚያስችላል ነው የምትለኝ ጋዜጠኝነቱ። ለራስም ታገኛለህ መረጃውን ለገበያ ቅኝትም እንደዛው ነው። ጋዜጠኛ ስትሆን በቀኑ በዓል ነው ትንሽ የሚያስቸግረው፣ በተለይ ቤተሰብ መስርተ ቀን በዓል ላይ የተለያዩ ዝግጅቶች ለመስራት ቤትም ስትሆን ውጭ ሞጥተህ ለማየት አሁን ለምሳሌ አንዳንድ የምግባረ ሰናይ ተቋማት የሚሰሩ አሉ። በዓል ለተለያዩ ችግረኞችን ለመርዳት የሚሰሩ እና እነሱን ምሳ ፕሮግራም ሲያዘጋጁ ከእነሱ ጋር ነው የምታሳልፍ እንደነሱ አንተም ዜናም እየሰራ ከእነሱም ጋር እያሳለፍ፣ ቤተሰብ ደግሞ አንተ ቤትም ይጠብቅሃል። እሱን እያሰብክ ቤትንም እያሰብክ ሁሉንም መሀል ላይ ለማቻቻል በምትሞክርበት ጊዜ ነው። አብዛኛው ጊዜ የጋዜጠኛ በዓሉ በማግስቱ ነው መሰለኝ። እኔ እንደምመለከተውም ሌሎችም እንደሚያነሱት እንደዛ ነው። ከዚህ በፊትም በሌላ በሬዲዮ እሰራ ነበር ከቪኦኤ ከመግባቴ በፊትና በተለይ ላይቭ ፕሮግራሞች አሉ ለሶስት አራት ሰዓታትን የምትመራበት የአድማጮችን ስልክ እየተቀበልክ የዛን እለት የአድማጮችን ስልክ መቀበል ብቻ ሳይሆን ሰው በዓሉ እንዲሰማውም የአንተ ድርሻ ሊኖረው ይገባል። አንተ እሱ ቤቱ ሆኖ አንተ ስቱዲዮ ሆነ በምታቀርበው ስራዎች እሱ መደሰት አለበት። በዓሉን ሲደሰት አንተ ነህ ከመዝናኛዎቹ መካከል አንተ አንድ እስከሆንክ ድረስ በእነዚህ ሂደቶች ላይ ኦዲንሱን ማርካ ስላለብህ በዓሉን በተለያየ አንግል ነው የምታከብረው። የራስህን በዓል አለህ። ኦዲንሱን የምታረካበት አካሄድም መስራት ስላለብህ ሁለቱም ለማቻቻል ትሞክራለህ። እኔ ባየሁበት በጋዜጠኝነት ህይወቴም ደግሞ ይህንን ይመስላል። በተወሰነው፣ እንግዲህ ሙሉጌታ፣ ለአሜሪካ ድምፅ በሁለት ቋንቋ ዘገባ ከሚያቀርቡ ጋዜጠኞች መካከል አንዱ ነህ። በሁለት ቋንቋ ዘገባዎችን መስራት ምን አይነት ፈተና ምን አይነት እድል አለው ብለህ ታስባለህ? በሁለት ቋንቋ መስራት። አሁን ለምሳሌ ትግራይ ክልል ውስጥ ነው ያለሁት። በትግርኛ ሰራለሁ፣ በአማርኛም ሰራለሁ። የትግራይ ክልል ያለውን ሄደህ ስራዎች ምን ይመስላሉ፣ ያሉ ዘገባዎች ምን ምን ይመስላሉ የሚለው ለአማርኛ የሚናገር ወይም አማርኛ ለሚሰባ ማህበረሰብ ማድረሱ አንድ ጥቅም አለው። ለሌላ ሁለተኛ ቋንቋ መቻልህን ትግርኛ ለማይችል ማህበረሰብ እንድታደርስ መቻልህን ደስ ይላል። ግን አንዳንድ ጊዜ በተለይ እንደዚህ በሁለት ቋንቋ ስትሰራ ያደክመሃል፣ ከሌላው በተለየ መልኩ። ምክንያቱም አንዱን ቋንቋ ሁለቱንም ቋንቋ ተመሳሳይ መሆን አለባቸው ሪፖርቶቹ የምታቀርባቸው፣ ጽሑፍም ይሁን የሰዎችም ድምፅ ስትጠቀም የግድ ተመሳሳይ መሆን አለበት። አንዳንድ ጊዜ በትግርኛ የጠየቀው ሰውዬ አማርኛም ስትደግመው አስታውሶ እንደገና መጀመሪያ የተናገረውን እያሰበ የቆየና ሁለተኛ በአማርኛ ስትጠይቀው መጀመሪያ ያላነሳሁት ሀሳብ እያለ እዛ ጋ ይጨምራል። እዛ እኩል አንድ አይነት ሀሳብን ለማምጣት በምጠርበት ጊዜ ትንሽ የሚያስቸግር ነገር አለ። በተጨማሪ ደግሞ ራሱ የትርጉም ስራ አማርኛ የማይችል ሰው አናግረህ በትግርኛ አናግረው ወደ አማርኛ ልተረጉመው ጊዜ ይፈጅብሃል። ስራውንም ትንሽ የሚያደክም ነው። ሁለተኛ እኔ ለራሱ አማርኛ ሁለተኛ ቋንቋ እስከሆነ ድረስ እሱም ለመቻልም ትንሽ ሁለተኛ ቋንቋህን ለመቻል የሚያስቸግር ይመስለኛል። በዚህ በዚህ ወልኩ ስታዩ አንዱ ፈተና አድካሚነቱ፣ ሁለተኛ ደግሞ ኦዲንሱ ስለ አንድ አካባቢ እንዲሰማና መረጃ እንዲያገኝ አንተ ስትረዳው ደስ ይላል። የጋዜጠኝነት ስራ የብዙ አሳዛኝም የብዙ አስደሳች ገጠመኞችን መናገሻ ነው ብዬ አምናለሁ። በግል አንድ አስደሳች አንድ ደግሞ አሳዛኝ ገጠመኝ እስኪ ንገረን። በእርግጥ በዓል ነው አሳዛኝ ባናነሳው መልካም ነው፣ ግን ግን የጋዜጠኝነት የህይወት መልክን በጥቂቱ እንዲሰሙ ፈልጌ ነው። አድማጮችም ትንሽ እንኳን የጋዜጠኝነት የሚከብደው። እንደ አጋጣሚ ልጄ ሶስት አመቷ ነው። የሚያዚያ አስር ነው እያከበረች ያለችው ሶስተኛ አመቷ ነው። መልካም ልደት በልልን። እሺ፣ አመሰግናለሁ አመሰግናለሁ። እሷ ስትወለድ ያጋጠሜ ነገር ነው። እንዳጋጣሚ ባለቤቴ ማክሰኞ ዕለት ሚያዝያ ዘጠኝ ሁለት ሺ ዘጠኝ ዓመተ ምህረት ፋና ሬዲዮ እየሰራው ነው። ማታ ትንሽ ደካከማት እና አይ፣ ከቤት እስኪ ወደ ቤተሰብ መሄድ ይሻላል መሰለን እና እንደዛ ተነጋገርን። ወደዛ አደረስኳት። ከዛ ተመልስ ሽ ጠዋት ዜና መግባት ነበረብኝ። ፋና እየሰራው ነው። አስራ ሁለት ሰዓት ገባው አስራ ሁለት ሰዓት የአንድ ሰዓት ዜና ነበረ ዜናውን የአንድ ሰዓት ነው። ዜናውን አስራ ሁለት ሰዓት ነው። ፋና ስቱዲዮ የደረስኩ እንደምታውቀው፣ ቀድመ ዝግጅት ማድረግ ስላለብህ፣ አስራ ሁለት ተኩል አካባቢ ትንሽ ስለጨነቀኝ ወደ ቤት ስኪል ደውል ስል ደወልኩና ምጥ እንደያዘትና ሆስፒታል እንደሄደች ተነገረኝ። አስበው፣ ባለቤት ምጥ ላይ ሆና አንተ ደግሞ ዜና ገቢ ጋዜጠኛ መጥራት አትችልም በዛን ሰዓት። አዎ የግድ ማቅረብ አለብህ። የዛኔ ማረሰው ማለት ነው። የአንድ ሰዓት ዜና አቅርቤ ወዲያው ወደ ሆስፒታል የሄድኩበት በጣም የጋዜጠኝነት ህይወቱ፣ ከአስቸጋሪዎቹ ማስታውሰውና እንደዚህ አይነት ነገሮች አሉ። ከዛ ውጭ ያለውን የፖለቲካ ሁኔታ ደግሞ የኢትዮጵያ ፖለቲካ እያየ ነው ነው ትንሽ ያጨናንቃል። እንደ ሰዎች የምናንኛ ያለውን የፖለቲካ ሁኔታ ያስጨንቀናል፣ ያለው የህዝብ ሁኔታም ያስጨንቀናል። እና ሁሌም በየቀኑ በዚህ ሁለት ሶስት አመት በተለይ ደግሞ ስለ ፖለቲካ ስትሰራ በጣም ይረብሻል አንዳንዴ እኔ ለወጣቶች ፕሮግራም ወይ የጤና ሳይንስና ቴክኖሎጂ ስሰራ ለራሴም አረፍ እንድል ያደረገኛልና ታም ስናየው ፈተናውም በዚህ መልኩ እንደ ህዝቡም እኛ በተለይኛ ደግሞ በየየቀኑ ስለሆነ የሚያስጨንቀው ህይወታችንን በሌላ አረፍ እንድንል ከዚህ በፊት ያሰለችውን ይመስሉን የነበረው የሳይንስ ቴክኖሎጂ ወይምና የጤና ፕሮግራሞችን መስራት አሁን እረፍት እንደምናገኝበት ሳየው ደስ ይለኛል። በዚህ እረፍት ማግኘት ስንችል የሚለውን ሙሉ ጌታ አጽባሀ እጅግ በጣም አመሰግናለሁ። ከጋዜጠኝነቱ ህይወት የተሻገረውን ሌላኛ ጎን በዚህ መልኩ ስላስቃኘን እጅግ በጣም አመሰግናለሁ። በአድማጮች ስም ዛሬ እንግዲህ ወደ በዓሉ ድባብ እንመለስ። በዓል እንደመሆኑ መጠን የምንለያየው አድማጮች ቢጋበዝልኝ የምትለውን ሙዚቃ በመጠየቅ ነው። ለሁሉም ይህንን እያደመጡ ያሉትን መልካም በዓል ለሚያከብሩትም እንኳን አደረሳችሁ ማለት እወዳለሁ። ቀጣይ ዓመት ይህንን አስጨናቂ የሆነ ጊዜ አልፈን በዓሉን በሰላም እንድናከብረው ና ከጭንቁ በዚህ የዓለም ሕዝብ ኦልሞስት ተጨንቋል ማለት እንችላለንና ከዚህ ጭንቅ ወጥቶ በሰላም የሚያከብርበት እንዲሆን እምኛለሁ። ዘፈን ብዙ አላቅም፣ ይቅርታ። ወደ መዝሙሩ ልብህ እንደሚያደል አውቃለሁ፣ ግን ትግርኛ የአብርሃም አፈወርቂ አንድ ዘፈን ብትመርጥልኝ ደስ ይለኛል። መልካም ነገር ይግጠምህ፣ እንዲሁም ደግሞ በየቀኑን ለምታቀርበውም ዘገባ እናመሰግናለን። ሙልጌታ፣ ለአንተም ለቤተሰብህም መልካም የትንሳኤ በዓል ይሁንላችሁ። ደህና ምሽት፣ አመሰግናለሁ። መልካም ባለውላችን። ዘንድሮ የትንሳኤ በዓል የኮሮና ቫይረስ ከፈጠረው ስጋት ጋር እንደመገጣጠሙ ምዕመናን የራሳቸውን ጥንቃቄ እንዲያደርጉ የኢትዮጵያ ጤና ባለሥልጣናት መምከራቸው ተሰምቷል። የጤና ሚኒስቴር የህዝብ ግንኙነት ዳይሬክተር ዶክተር ተገኔ ረጋሳ ትናንት ከባልደረባችን ፀሐይ ዳምጦ ጋር በነበራቸው ቆይታ ይህንን ብለዋት ነበር። ይህ በዓል በጣም ትልቅ በዓል ነው። ኢትዮጵያውያን በተለይ ደግሞ የክርስትና ተከታዮች መጠራራት መገባበዝ ቤተሰብ፣ አካባቢ፣ ጉረቤት መጠራራት፣ መገባበዝ አለ እና እሱንም ጥንቃቄ ማድረግ ያንን አቁሙ ማለት ባይቻልም እንኳን በጣም ጥንቃቄ የተሞላበት መሆን አለበት። ስንገባበዝ አብረን ስንጫወት አካላዊ መራራት የሚባለውን መጠበቅ ያስፈልጋል። ሰላምታ ስንሰጣት ተሮቁ አለመጨባበጥ መረሳት የለበትም። ያንን ጥንቃቄዎች አድርገን ይህንን በዓል ማሳለፍ ያስፈልጋል። ዋናው ጤንነት ስለሆነ ጤንነታችን መጠበቅ ለህይወት ማሰብ ያስፈልጋል እና እነዚህ ነገሮች መረሳት የሚል ለማለት በዓሉን የሚያከብር የክርስትና እምነት ተከታይ እንደ አቅሙ ዶሮ፣ በግ፣ ፍየል ያርዳል ወይም የበሬ ስጋ ይገዛል። ነገር ግን ከግብይት ጀምሮ ታርዶ ተዘጋጅቶ ለመመገብ እስኪ በቃ ድረስ ጥንቃቄ የተሞላበት አዘገጃጀት መከተል ግዴታ ነው በማለት አሳስበዋል የኮሚኒኬሽን ዳይሬክተሩ። ጥንቃቄ ነው ዋናው። አንደኛ ሲታረደናሉ ስንገባያኝ ነው መጀመሪያ ያለበት እና በጣም ጥንቃቄ ማድረግ፣ መከላከያ መንገዶችን በደንብ ማወቅ፣ መተላለፊያ መንገዶችን በደንብ ማወቅ። ስለዚህ ገበያ ውስጥም አካላዊ መራራትን መጠበቅ፣ ከምንገዛቸው ሰዎች ያንን ጠብቀን መግዛት ከዛ በኋላ ግን በግ ታርዶ በተቻለ መጠን እኛ የምንመክረው ጥሬ ስጋ ጋር አለመምጣት፣ ይህ ጊዜ እስከምታልፍ ድረስ ምንም እንኳን ለኢትዮጵያውያን ከባድ ሊሆንም እናጣለን፣ ግን ዋናው ለጤንነታችን ደግሞ ማሰብ ስላለብን እና ይሄ ከባድ ሊሆን ስለምችል ከዚህ ጋር ተያይዘው ሊመጡ ሊከሰቱ የሚችሉ የጤና ጉልቶች ሊኖሩ ስለምችሉ ጥንቃቄ ማድረግ ከማረዳችን በፊት ከመነካካታችን በፊት መጣጠብ ከመካካም በኋላ ደግሞ እጅን በደንብ አድርጎ በጣምና በንጹ ውሃ መታጠብ። ምክንያቱም መነካካት ሊኖር ይችላል። ካረድን በኋላ ታጠብ እ አይናችንን አፍንጫችንና አፋችንን መነካካት ሊኖር ይችላል። ሶ ይሄንን በደንብ መጠበቅ አለመነካካት በተለይ ከበዓሉ ጋር ይሄ ንክኪ ሊኖር ስለሚችል በደንብ መጣጠብ አለመርሳት ኢብን ውሃ በአቅራቢያው ላይ ካልተገኘ ደግሞ ሳኒታይዘር የሚባል እና አልኮልን መጠቀም እዚህ ላይ ትኩረት እንዲደረግ እንፈልጋለን። ዶክተር ተገነ አክሎም በተለያዩ የግብይት ቦታዎች ዛሬ ባደረጉት ቅኝት መዘናጋት ማስተዋላቸውን ገልጿል። አሁን እዚህ ከተማ ላይ ዛሬ ራሱ እያየን ነበረ። ይህንን የአካላዊ መራራቅ ተግባራዊ እያደረግን አይደለንም። መርሳት የለብንም ስለዚህ ገቢያ መገበያየት ይቻላል ግን ገበያ ስንገበያይ ደግሞ ጥንቃቄ ማድረግ በጣም ወሳኝ መሆኑን አሁንም መርሳት የለብንም፣ ሁሌም መርሳት የለብንም። ይሄንን ነው አንዱ ማስተላለፍ የምንፈልገው። ህዝቡ በዓሉን ሲያከብር ድጋፍ የሚሹ ወገኖችን ማስታወስና መርዳት እንዳለበትም የጤና ሚኒስቴር ኮሚኒኬሽን ዳይሬክተር አስገንዝበዋል። በዚህ በዓል ጋር ተያይዞ ያላቸው ሰዎች የሌላቸው መርዳት በጣም አስፈላጊ ነው የሚሆነው ከኮሮና ቫይረስ ጋር ተያይዞ ኢኮኖሚውን ሊቀዛቀብ ይችላል። በዚህ ጋር ታይዞ ደግሞ የሚጎዱ ሰዎች ሊኖሩ ስለሚችሉ ያላቸው ሰዎች የሌላቸውን ይህ ባህላችንም ስለሆነ ባህል ስለመጣ ብቻ ሳይሆን ኢትዮጵያውያን ባህላችን ነውና የሌላቸውን ሰዎች መርዳት ያስፈልጋል። የሚረዳዳ ደግሞ ጥንቃቄ ማድረግ አካላዊ መራሪያ ኮንና ነጭርና በደንብ እየጠበቅን የሌላቸውን ሰዎች እየረዳን ይህንን በዓል በሰላም እና በጤና እንድናሳልፍ ላለው ይህንን ሁሉም ተግባራዊ ቢያረግ፣ እንደ ጤና ሚኒስቴር እኛ የተቻለን ሁሉ የህብረተሰባችንን ጤና ለመጠበቅ እና በሽታውንም ለመከላከል የተቻለን ጥረት እያደረግን ነው ያለ፣ ነው ህዝባችን ደግሞ ከጎናችን ከጊዜ ወደ ጊዜ እየቆመ ነው ያለው ማለት ንፈልገዋል። ዶክተር ተገኔ ረጋሳ በዓሉ ለኢትዮጵያ ክርስትና እምነት ተከታዮችና ለመላው ህዝብ የጤናና የደስታ እንዲሆን ተመኝቷል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ። በማዳመጥ ላይ ያላችሁት ጋቢና ነው ከአሜሪካ ድምፅ። ዛሬ የበዓል ዋዜማ ነው። ስለዚህም ወደ ባልደረቦቻችን እየደወሉ እንኳን አደረሳችሁ ላለው የበዓል ወጎቻቸውንም ያጋሩናል። አሁን የደቡብ ኢትዮጵያ አካባቢ ክንውኖችን እየተከታተለ ሲያስደምጠን የሰነበተው ዮናታን ዘብዴዎስን እናግኘው። ዮናታን እንኳን አደረሰህ፣ እንዴት አመሸህ? ሀብቴ እንኳን አብሮ አደረሰን። ሰላም ነው እግዚአብሔር ይመስገን። አንተ ባለህበት በሐዋሳና በአካባቢዋ የበዓሉ ድባብ ምን እንደሚመስል እንደው በጥቂቱ ንገረን እስኪ። መልካም ሐዋሳ የዘንድሮ የሀያ አስራ ሁለት ወይም የሁለት ሺ አስራ ሁለት የፋስካ ባልን እያከበረች ያለችው በሁለት አይነት ድባብ ነው። አንደኛው ስጋት ውስጥ ያለ አይነት ይመስላል። ሁለተኛው ግን የቦታው አይነት መልክም በአንዳንድ ቦታዎች ወይም በአንዳንድ አካባቢዎች ይስተዋላሉ የለበዓል የሚውሉ ነገሮችን ወይም ለበዓል የሚያስፈልጉ ነገሮችን ለማግኘት ለመግዛት ለመሸመት የሚደረጉ ውክቢያ ወይም እንቅስቃሴ አለ በሌላ በኩል ደግሞ ምናልባት ለዚህ ለኮቪድ አስራ ዘጠኝ ወሮች ሲጋለጥ ይሆን በሚል ስጋት ወይ ቤቱ የመቆየት ወይ ከሰዎች ጋር ያለውን ንክኪ ለመቆጠብ የሚደረግ የመታቀብ አይነት ስሜት አስታውላለኝ ወትሮም ደመቅ ብላ የምታሳልፈ አዋሳ ግን በተወሰነ ሁኔታ የመቀባቀብ አይነት ስሜት ነው በደንብ የሚታይበት። እንደውም ዛሬ አካባቢ ከጠዋት ጀምሮ ስንቀሳቀስ ነበር፣ ከተማ ውስጥ ገበያዎችን የሚያየው ነበር። ልክ እንዳልኩ እነዚህ ገበያ አካባቢ ያለው እንቅስቃሴ፣ እቃዎችን የሚያስፈልጉ ለበዓል የሚያስፈልጉ ነገሮችን የመሸመት እንቅስቃሴ ደመቅ ያለ ወይም የወትሮውን አይነት ቢኖረውም ሌላው የከተማ እንቅስቃሴ ግን ትንሽ ደብዘዝ ያለ ነው። ሀብታሙ ብዙ ጊዜ ጋዜጠኞች በሚቀጠሩበት ቦታ ወይም በሚጠሩበት ጥሪ ቦታ የመገኘት ያለመገኘታቸው ጉዳይ አጠራጣሪ ነው። በተለይ ደግሞ በዓልና ቤተሰብን በተመለከተ እንዴት ነው የምታቻችለው? ዮናታን እንዴት ነው የምታከብረው? ያው እኛም በዓለም ላይ ያሉ ጋዜጠኞች እንደሚያሳልፉት እንደዚህ አይነት ክብረ በዓላትን ምናልባትም የሃይማኖትም ሊሆኑ ይችላሉ ሌሎች አይነት በዓላትን ስራ ላይ ነው የምናሳልፈው። ለምሳሌ ዛሬንም አንተም ስራ ላይ ያለ ነው ከቤተሰቦቻችን ጋር አይደለም የምናሳልፍ ያለው ስራዎችን ለመስራት አንተ ለምሳሌ ስቱዲዮን ያለው ወይም በቤት ስራ ላይ ያለው እም እንደዛው እንደ ደግሞ ላጤና ከቤተሰቡ ወጣ ብሎ ሌላ ከተማ የሚኖረ የሚሰራ ስራውን ከጨረስክ በኋላ ድብርቱ ጫን ይላል ወይም የከፋ የሚሆነው። ምክንያቱም ስራህን ከጨረስክ ወይም ከስራ መልስ ከቤተሰቦች ጋር ከጓደኞች ጋር ለማሳለፍ የሚፈልገው ነገር አለ ግን አንዳንድ ጊዜ እንደ መልካም ነገር ወስደዋለሁ። ቢኮዝ የተሰጠን ኃላፊነት ነው ሙያው ግዴታችን የምንወጣ ያለው ያ ነገር ሳስብ ያን ነገር ማድረግ ስችል ያን እያደረግኩ ስውል ደስታ ይሰማኛል ወይም ብዙም አይከፋኝም ለማለት እፈልጋለሁ። ቅድም እንዳልከው የምንፈልግበት ቦታ፣ የምንጠራበት ቦታ በስራም ሴገና እንዲገኝ እንችላለን። ከእኛ ጋር የሚኖሩ ሰዎች ደግሞ ሰማቸው ይችላል። ግን እኛ የተጣለብን የሙያ ኃላፊነት እየተወጣን ስለሆነ ብዙም የከፋ ክፋት አይሰማኝም ለማለት ያህል ነው። ዮናታን እንግዲህ ባለፉት ጥቂት ዓመታት በኢትዮጵያ ውስጥ የሚገኙ ዘጋቢዎችና ጋዜጠኞች ቀላል የማይባል ፈታኝ ጊዜያትን እንዳሳለፉ እንሰማለን። የበረታ ሀዘን ውስጥ የሚከቱ ገጠመኞችን ላናነሳ እንችላለን። ነገር ግን ባለፉት ጥቂት ዓመታት ውስጥ ከጋዜጠኝነት ስራህ ጋራ በተገናኘ ምን አይነት አስገራሚና አስደናቂ ነገሮች ገጠሙ? የተወሰኑትን እስቲል አድማጮች ንገረልን። እንደ ቆዩ ጋዜጠኞች በጣም የተለዩ አጋጣሚዎች ወይም ገጠመኞች ባይኖሩኝም በዚህ በስራ አጋጣሚ ግን እንዳልኩ ጋዜጠኝነት ትንሽ መቁረጥን፣ መወሰንን፣ መጨከንን እንጠይቃል። በዚህ በነዚህ ጥቂት አመታት ውስጥ ከባባድ ነው የሚባሉ ነገሮችን ገጥሞኛል ማለት ትችላለህ። ነ ምናልባትም በመንግስት ያልተፈለገ ቦታ ተገኝታል ተብለ መጠየቅ፣ መታሰር፣ ሌሎች ሌሎች ነገሮችን አሉ። ለምሳሌ ባለፉት ሁለት ሶስት አመታት ለአራት ጊዜ የሚሆን ጊዜ ፖሊስ ጣቢያ ወይም ፍርድ ቤት አካባቢ ተገኝቻለኝ። በዚህ ሁኔታ እነዚህ እነዚህ ነገሮች እያጠነከሩ ይበልጥ ለስራ ፍቅር እንድንሆን የወደድከውን ድህር ነው የሚያደርጉት። ከበዓል ጋር በተያያዘ ግን ሰዎች በዓል አከብሩም ወይ የት ነው የሚውሉት ብለው የሚያያዟቸው ሀሳቦች አሉ። በተለይ በተደጋጋሚ እኛ ግን ደግሞ መቆም ያለብን እና ቀውም እንደሚባለው ለሕዝብ ነው እና ያንን ለሕዝብ የምናደርገውን ወይም ለአድማጮቻችን የምንከፍለው ዋጋ ነው እየከፈልን የሚገኘው። የዘንድሮ ቅድም አንተ እንዳልከው ከሁሉም የከፋ አይነት ስሜት አለው። ለእኛ ብቻ አይደለም ለዓለም ህዝብ ምናልባትም አሁን ከዚህ ከኮቪድ አስራ ዘጠኝ ወረርሽኝ ጋር በተያያዘ እኛ ብዙ ጊዜ የምናውቀው የዛሬ አንድ መቶ ዓመት የሆነውን ምናልባት በታሪክ በመጽሐፍ ልናውቀው እንችላለን። ግን በዚህ በጆሮችን እየሰማን በአይናችን እያየን በገፍ ሰው እንዲስወርቅ አይተን አናውቅም የኢቦላን ሳይጨምር ማለት ነው እና እነዚህ እነዚህ ጉዳዮች ትንሽ ስራ ላይ ሆነ እነሱ ወይም ሌላ ሰው ወይም ወይም በዓል ከስራ ውጭ የሚያከብሩ ሰው እነዚህ ነገሮች ምናልባት ሰልፍ በዜና ሊሰማ ይችላል። እኛ ግን ጉዳያችን አድርገን በበዓል ቀንህን ማሰል ለሚፈጥረው ስሜት አለ እና እሱን ለማለት ነው። ለአሜሪካ ድምፅ የተከታተልክ ለምሰራቸው ዘገባዎች፣ የብዙሀንን ህይወት ለሚነኩ ስራዎችህ እጅግ በጣም እናመሰግናለን። ለአንተም ሆነ ለቤተሰብ መልካም በዓል እንዲሆን እመኛለሁ። ከመለያየታችን በፊት ግን በዚህ ሰዓት የሚያዳምጡን በርካታ አድማጮች በመላ ኢትዮጵያ ውስጥ ይገኛሉ። ለእነሱ የሚሆን ሙዚቃ እንድትመርጥ ላድርግህ። እንዳልኩም ከቤተሰቦቼ ተለይቼ ብቻ የሚለው በተለይ ይህንን በዓል ብዙ ጊዜ ደስ የሚልም እናቴ ጋር ቤተሰቦች ጋር ባሳልፍ መርጥ አለኝ ግን አልሆነም እና ስራ ላይ ያለሁት ለቤተሰቦች ሞልባቴ ለመምሄር ዘብዶስ ካንሳ ለእናት ልዳ አለፋ ለወንድሞቼ እንዲሁም ለእህቶቼ እንኳን ላደረሳችሁ ማለት ፈልጋለኝ። ሌሎችን የዚህ በዓል የሚያከብሩ ለኢትዮጵያ ህዝብ ሙሉ እንኳን ለዚህ በዓል አደረሳችሁ። አሁን ደግሞ ለመጣው

አብረን ስላመሸን ደስ ብሎናል። መልካም የበዓል ዋዜማ ይሆንላችሁ። በነገው ምሽትም ከዛሬው የቀጠሉ የበዓል ወጎች ይሰማሉ። ሀብታሙ ስዩም ነኝ። ደናምሹልን i'm so it